ማህደረ ዜና። የዩናይትድ ስቴትስ መስተዳድር አዳዲስ ሹማምንት እንዳዲሱ መሪያቸው ሳይሆን እንደ ብዙ ቀዳሚ መሪ አቻዎቻቸው ለማድረግ ተናገሩ፣ ቃል ገቡም። በአዲሱ የአሜሪካ መሪ አዲስ መርህ እንግዳ ንግግር የተደናገጡት የምዕራብ አውሮጳ፣ የአረብና የእስያ የፖለቲካ ኢኮኖሚ፣ የጦር ዲፕሎማሲ ኃላፊዎች ተንፈሳሉ። በአዲሱ የአሜሪካ መሪ መርህ መልእክት ተደስተው የነበሩት የሩሲያ ሹማምንት ተስፋ ተጠናከረ። የአዲሱ የአሜሪካ መሪ ትችት ዘለፋም ቻይኖችን አስኮርፎ ነበረ። የዳዲሶቹም የአሜሪካ ሚኒስትሮች ነባር ቃል ግን ቤጂንጎችን አጽናናቸው። ሰውየው ግን እንደገና ተኮሱ። ሳምንቱም አበቃ። የሳምንቱ ንግግር ቃል ምንነት ከቀዳሚው ከመለየቱ እንዴትነት ጋር የፎይታ ተስፋ መጽናናቱን ምክንያት ከቀጣይነቱ አጠያቂነት ጋር አሰባጥረን እንቃኛለን። ላፍታም አብራችሁን ቆዩ። ሰውየው በምርጫ ድል ማግስት የፕሬዝደንትነቱን ስልጣን ከያዙ ዛሬ ወር ደፈኑ። ቅዳሜ ግን የምርጫ ዘመቻ ላይ ነበሩ። ፍሎሪዳ መራጭ ተከታይ አድናቂዎቻቸው ያጨበጭባሉ፣ ይጨፍራሉ፣ ይዘምራሉ፣ መሪያቸውን ያሞግሳሉ። ሀገራችንን አስተማማኝ ማድረግ አለብን አሉ የዓለም ብቸኛ ልዕለ ሀያል ሀገር ፕሬዚደንት ይህ ነው ዋናው ቁም ነገር ሀገራችን ለጥቃት እንዳትጋለጥ መጠበቅ አለብን የሚሆነውን ተመልከቱ ጀርመን የሆነውን ተመልከቱ ቀጠሉ የዓለም ምርጥ ጦር ጠቅላይ አዛዥ ትናንት ማታም ስዊድን የሆነውን ተመልከቱ አከሉ የዓለም ቁጥር አንድ የኒውኩሌር ቦምብ አከማች ሀገር መሪ ዶናልድ ትራምፕ፣ ጀርመን የሚሆነውን ተመልከቱ። ትናንት ማታ ስዊድን ውስጥ የሆነውን ተመልከቱ። ስዊድን! ማን ያምናል? ስዊድን ብዙ ቁጥር ያለው ስደተኛ ተቀብለው ይሆናል ብለው ፍጹም ያላሰቡት ነገር ሆነ። ምን ሆነ? ዓለም ጠየቀ። አርብ ማታ ምን ሆነ? ስዊድኖች ደነገጡ። ግን ከዓለም ታላቅ ልዕለ ሀያል ሀብታም ሀገር ሀብታም መሪ በላይ ስዊድኖች ስለ ስዊድን ምን እንዴት ሊያውቁስ ይችላሉ? ጋዜጠኛ እንዳይጠይቃቸው ሰውየው ጋዜጠኞችን ይሰድባሉ። ደሞስ የተገኝተው ቢሆንም ስዊድኖች ጠቅላይ ሚኒስትራቸውን ጠየቁ። ጠቅላይ ሚኒስትር ስቴፋን ሎቭን በዋሽንግተን የሀገራቸውን አምባሳደር ከመጠየቅ ሌላ ሌላ ምርጫ አልነበራቸውም። የትራምፕ ንግግር መሰረት አርብ ማታም በቴሌቪዥን ያዩት ዘጋቢ ፊልም ነው ተባለ። ጋዜጠኛም ይሳደባሉ፣ ጋዜጠኞች የሚዘግቡትን ግን ይከታተላሉ። በአንድ ወቅት አንድ የቴሌቪዥን ዝግጅት ይመሩ ነበረ። ስለ ቴሌቪዥን ዘጋቢ ፊልምና እውነታ ግን አይለዩም። ዓለምን ይመራሉ። አድናቂ አወዳሾቻቸውን ያስጨፍራሉ፣ ያዘምራሉ፣ ያስደነግጣሉ። ዶናልድ ትራምፕ ጉደኛ መሪ፣ አሜሪካ ድንቅ አገር። የካፒታሊስት ኮሚኒስት ኃያላን በአቶሚክ ቦምብ ለመደባደብ በሚዛዛቱበት በ1960ዎቹ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ብሪታንያዊው ፈላስፋ በበርትራንድ ረስል ጀምረውት የዓለም የጸረ ኒኩሌር ኃይላት ደጋግመው የሚናገሩት አንድ አባባል ነበራቸው። የዓለም ህዝብ መኖር አለመኖር የሚወሰነው በሊንደን ጆንሰን በኒኪታ ክሪስቾፍ ወይም በማኦ ዜዱንግ መልካም ፍቃድ ነው የሚል አይነት። እርግጥ ነው፣ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባለፈው ሳምንት እንዳሉት ዓለምን በሚያወድም የኒኩሌር ቦምብ ለመጠፋፋት ይዛዛቱ የነበሩት መንግስታት ከቬትናም እስከ አንጎላ ከላኦስ እስከ ቺሊ ተቀናቃኞችን ያዋጉ ህዝብ ያጨርሱ እንጂ ፊትለፊት ተጋጭተው ተዋግተው አያውቁም። каких отношений мы хотим с сша отношений прагматизма взаимного уважения ከዩኤስ ጋር ምን አይነት ግንኙነት ነው የምንፈልገው? ገቢራዊ ግንኙነት፣ መከባበር ለዓለም መረጋጋት ልዩ ኃላፊነት ያለብን መሆኑን መገንዘብ ሀገሮቻችን ቀጥታ ተጋጭተው አያውቁም። ይህ እውነት ነው። ከግጭት ፍጥጫ ይልቅ የወዳጅነት ግንኙነት ታሪክ ነው ያል ላቭሮቭ እንዳሉት ሞስኮዎች ዛሬም እንደ ጥንቱ የዓለምን ሰላም ለማስጠበቅ ከዋሽንግተኖች እኩል ልዩ ኃላፊነት አለብን ብለው ያስቡ ይሆናል። በሺ ዘጠኝ መቶ ዘጠናዎቹ የያኔዋ ሶቪየት ኅብረት ከተፈረካከሰች ወዲህ ግን ዓለም አንድም ከኛ አልያም ከጠላቶቻችን እያሉ የሚያስፈራሩ ከሰርቢያ እስከ አፍጋኒስታን ከሶማሊያ እስከ ኢራቅ ከሊቢያ እስከ ሶሪያ ባሻቸው ወቅት ያሻቸውን የሚያደርጉት ግን ዋሽንግተኖችና ወዳጆቻቸው ለመሆናቸው አብነት መጥቀስ በርግጥ ጅልነት ነው። ዓለም ለሰላሙ ይሁን ለጥፋቱ ለቀለቡ ይሁን ለረሃቡ፣ ለስደቱ ይሁን ለሀብቱ፣ ለሹመቱ ይሁን ለሽረቱ፣ ለሙዚቃ ይሁን ለፊልሙ፣ ለጌጡም በለው ለፋሽኑ አንጋጦ የሚያየው የዚያች አገር መሪ ፖለቲከኛም፣ ቱጃር፣ አዋቂ የሚሉ የሚያደርጉትን ለማወቅ የሚጓጓውም አለምክንያት አይደለም አማራጭ ስለሌለው እንጂ የአዲሱ መሪ አዲስ መልእክት ብዙውን ዓለም ግራጋብቶም ስዊድኖችን አስደንግጦም ብልሆችን ዳግም ያነጋግረበት ያለፈው ሳምንት ለአውሮጳ አሜሪካ፣ ለእስያ አረብ፣ እስራኤል ሀያል ሀብታም መንግስታት፣ ፖለቲከኞች፣ ለዲፕሎማትና ለጦር አዛዦቻቸውም አባታይ ሳምንት ነበረ። እርግጥ ነው የአሜሪካና የእስራኤል መሪዎች ጉባኤ፣ የአስታና ካዛኪስታን የሶሪያ ድርድር፣ ሌሎችም ስብሰባ ጉባኤዎች በየስፍራው ነበሩ። ዋነኞቹ ግን ሶስት ናቸው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህፃሩ አባል ሀገራት የመከላከያ ሚኒስትሮች ስብሰባ፣ የቡድን ሀያ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ እናም የዓለም የጸጥታ ጉባኤ የካፒታሊስቱ ስርዓት ተቃዋሚዎች፣ ጋዜጠኞች፣ የጀርመንና የቤልጅግ ጸጥታ ኃይሎች፣ ሰላዎች፣ አጃቢዎች፣ አስተናጋጆችም እንደ መሪ ሚኒስትሮቻቸው ሁሉም ሲባትሉ ነው የሰነበቱት። ስብሰባ ጉባኤዎቹም ሦስት ናቸው እንዳልነው ሁሉም አንድም ናቸው፣ አንድም ሦስትም ብዙዎቹ ጋዜጠኞች፣ ተሰብሳቢ ጉባኤተኞች፣ የዓለም ህዝብ ጭምር ትኩረት፣ ጥያቄና ጉጉትም አንድም ብዙም ነው። አዳዲሶቹም የአሜሪካ ሽማምንት ምን ይሉ ይሆን? ጥያቄው የብዙዎች የሆነበት ምክንያት እንደየሰው፣ እንደ ሀገር የፖለቲካ አቋሙ ይለያይ ይሆናል። ዋናው ግን ሰውየው ከዚህ ቀደም ያሉት ነው። ኔቶ በራሱ ችግር የለውም። አባላቱ ግን 28 አገራት ብዙዎቹ እኛን ይጠቀሙል፣ አይከፍሉንም። እኛ ከጥቃት እንጠብቃቸዋለን፣ ግን ለእኛ አይከፍሉንም። የመጨረሻውን ሲሰሙ ሁሉም ከእኔ ጋር ይስማማሉ። ኔቶን አልቃወምም። ኔቶ አሮጌ ነው ብያለሁ። አንዱ ባልደረባ ሲጠይቀኝ የሰጠሁት መልስ ነው። ኔቶ አርጅቷል ብያለሁ፣ ምክንያቱም ሽብርን መዋጋት አልቻለም። ይህን ታውቃለህ በጣም ብዙ ሰዎች አመስግነውን ብለው ነበረ መከላከያ ሚኒስትራቸው ጄምስ ማቲስ ባለፈው ሳምንት ብራስልስ ላይ ለተሰበሰቡት የኔቶ አባል ሀገራት መከላከያ ሚኒስትሮች ግን ተቃራኒውን አሉ በጋራ ለመቆም በመወሰናችን ሽርክናው ለዩናይትድ ስቴትስ እና በአጠቃላይ ለአትላንቲክ ማዶ ለማዶ ማህበረሰብ ጠንካራ መሰረት ነው። ፕሬዚደንት ትራምፕ እንዳሉት ለኔቶ ጠንካራ ድጋፍ ያደርጋሉ። ኔቶ ደግሞ በለውጥ ሂደት ላይ ነው። የሚያጋጥሙትን የጸጥታ ፈተናዎች ለመቋቋም ራሱን ማስተካከል አለበት። አንድ መርሳት የሌለብን ነገር እኛ በኔቶ አማካይነት ከጥቃት የምንከላከለው ነጻነትን መሆኑን ነው። 27ቱ መከላከያ ሚኒስትሮች በአሜሪካው አቻቸው ቃል እፎ ያሉ እፎይታውን ለማጣጣም ግን ጊዜ አልነበረም። ሌላ ስብሰባ የቡድን ሀያ አባል ሀገራት የውጭ ጉዳይ ሚኒስትሮች ከናጃቢ ረዳቶቻቸው ቦላይ ታደሙ። እዚህም ከዚያ ጥያቄ የጎላ ጥያቄ አልነበረም። የአሜሪካ ውጭ ጉዳይ ሚኒስትር ምን ይሉ ይሆን? እንዳለቃቸው አሜሪካ ትቅደም ይሉ ይሆን? አልወጣቸውም። ይልቅዬ በተቃራኒው አሜሪካ ከሁለተኛው የዓለም ጦርነት ጊዜ ጀምሮ እንደምትታወቅበት ከወዳጅ ሸሪኮቿ ጋር ተባብራ መስራቷን ትቀጥላለች ነው ያሉት። የ18ቱን አቻዎቻቸውን ደስታ የሰበሰቡት አስተናጋጁ የጀርመን ውጭ ጉዳይ ሚኒስትር ዚግማ ጋብርኤል ባጭሩም እንዲህ ገለጹት። ከፊታችን የተደቀነውን ከባድ ስራ የትኛው መንግስት ብቻውን ሊወጣው እንደማይችል በሁሉም ዘንድ ጠንካራ መግባባት በመኖሩ በጣም ተደስቻለሁ። ይህ ምንም አያጠራጥርም። የወንጀለኞች ዝውውር፣ የአየር ንብረት ለውጥ፣ ሽብርተኝነት፣ ስደተኞች እነዚህን ሁሉ በየብሔራዊ ድንበሮቻችን ብቻ መታገል አንችልም። እነዚህን ችግሮች መቋቋም የምንችለው በየድንበሩ በሚሰራ ኬላና መቆጣጠሪያ ማማ ሳይሆን ተባብረንና በግልጽ ስንሰራ ነው። ፕሬዚደንት ዶናልድ ትራምፕ ሞስኮን ገለል ራቅ ማድረግ እንደማይፈልጉ በተደጋጋሚ አስታውቀዋል። ይህ መርሃቸው ዩናይትድ ስቴትስን ተማምነው ሞስኮዎችን ሲያስፈራሩ ሲቆጡ በማዕቀብ ሲቀጡ የከረሙትን የአሜሪካ የቅርብ ወዳጆችን አስግቶ ነበረ። የአሜሪካ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የሀገራቸውን የቅርብ ወዳጆች አስደሰቱ እንጂ በሩሲያ ሰበብ የገባቸውን ስጋት አላስወገዱም። የቀድሞው የነዳጅ ዘይት ኩባንያ ስራ አስኪያጅ እንደ ጥሩ ነጋዴ ጥቅም ካለ ተበብራለን ያሉት የቲለርሰን መልእክት የሩሲያዎችን ተስፋ አጠናክሯል። የአሜሪካ ወዳጆችን ስጋት ባያስወግድም አላስከፋም። ፕሬዚደንት ዶናልድ ትራምፕ ከምርጫ ዘመቻቸው እስከ ትዊተር መልእክታቸው ቻይናን ያልተቹም ያልዘለፉበት ጊዜ የለም። አንዲት ቻይና የሚለውን የቻይኖችን መርህ ትራምፕ ሲቃወሙ ግን ቀይ መስመር ረገጥ ከአይነት አሉ ቻይኖች ቻይና ከ1970 ጀምሮ ከዩናይትድ ስቴትስ ጋር ያላት ግንኙነት ዋሽንግተኖች ለታይዋን የሚሰጡትን የመንግስትነት እውቅናን ደበቅ አድርገው በይፋ አንዲት ቻይና የሚለውን የቤጂንግን መርህ እንደሚያከብሩ ቃል በመግባታቸው ነበረ። በትራምፕ ንግግር ያኮረፉት የቻይና ውጭ ጉዳይ ሚኒስትር ዋንግ ዬ በቦኑ ስብሰባ እንደማይካፈሉ አስታውቀው ነበረ። ትራምፕ ለቻይናው መሪ ለቺ ጂፒንግ ስልክ ደውለው ካባበሏቸው በኋላ ግን ቺ ዋንግን ወደ ቦላኳቸው። እናም ቻይኖች ተጽናኑ። አርብ የቦኑ ስብሰባ አበቃ፣ ግን ሌላ ቀጠለ። የዓለም የጸጥታ ጉባኤ ሚዩኒክ፣ 16 ርዕሳነ ብሔራት፣ 15 መራህያነ መንግስታት፣ 47 ውጭ ጉዳይ ሚኒስትሮች፣ 30 መከላከያ ሚኒስትሮች 59 የዓለም አቀፍ ድርጅቶች ተጠሪዎች፣ 65 የኩባንያ ባለቤቶች፣ በጥቅሉ 500 ሰዎች ባይሪሸር ሆፍ ከተባለው ሆቴል ታደሙ። የአሜሪካ መከላከያ ሚኒስትር ብራስልስ፣ ውጭ ጉዳይ ሚኒስትሩ ቦላይ እያሉ ያደረጉትን ሁሉም ሰምተዋል። ገለል ቀለል ዘና ብለዋል። ምክትል ፕሬዝደንት ማይክ ፔንስ እንዳለቃቸው ሳይሆን እንደ ሚኒስትሮቻቸው ወይም እንደ ብዙ ቀዳሚዎቻቸው ተናገሩ። የእኛና የዚህ ትብብር የኔቶ ጥንካሬ ከጦር መሳሪያ ጥንካሬያችን ብቻ የሚመጣ አይደለም። ከጋራ መርሃችን አንዱ ነው። ከልብ ከምንጠብቀው መርህ የሚመነጭ ነው። የጀርመኑ መራሂተ መንግስት ወይዘሮ አንጌላ ሜርክል ለዶናልድ ትራምፕ ስደተኞች የሚቀበሉ ሞኝ፣ የዩሮ ምንዛሪን እያስቀነሱ ሀገራቸውን የሚያበለጸጉ ራስ ወዳድ እና ብልጥ ናቸው። ለምክትል ፕሬዚደንት ለፔንስ ግን ሜርክል ጥብቅ የአሜሪካ ወዳጅ፣ በሳል መሪ፣ ጠንካራ አስተባባሪ ናቸው። ሜርክል ራሳቸው ጸጥታ በጦር ኃይል ብቻ አይጠበቅም አሉ፣ በልማትና ትብብር ጭምር እንጂ። በአንድ መስመር ብቻ እንደማንታጠር ተስፋ አድርጋለሁ። የመከላከያ ኃይል በማሳደግ ብቻ ጸጥታና ደህንነትን ማስከበር አይቻልም። ጸጥታና ደህንነት ለማስከበር ልማትና ብልጽግናን ማሳደግና በዚህ ረገድ የጋራ ኃላፊነታችንን መወጣትም የጋራ ኃላፊነት። የብራሰልስ ቦን ሚኒኩ ስብሰባ ጉባኤ የነባሮቹን ወዳጅ ሀገራት ግንኙነት ወትሮ እንደነበረው እንደሚቀጥል፣ የምዕራባውያንና የሩሲያ ጠብ እንደሚረግብ በእርግጥ ተስፋ ሰጥቷል። ቀጣይነቱ ግን ያጠያይቃል። ፕሬዚደንት ዶናልድ ትራምፕ ፍሎሪዳ ሆነው ዓለምን በሐሰት ማስፈራራታቸው ደግሞ አጠያቂውን ተስፋም ጨርሶ እንዳጨናጉለው ያሰጋል። ነጋሽ መሐመድ ነኝ። እስኪ ለማየት ያብቃን እንበል።